ፕሬዚዳንት ባራክ ኦባማ በአፍሪካ የሚያደርጉት ጉብኝት ሁለት መልክ የያዘ ነው ይሉናል የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ። ስቱዲዮ ከመግባቴ በፊት የኦባማ ጉብኝትን በተለይ ደግሞ የንግድና ኢንቨስትመንት ፖሊሲዎች ትግበራን አስመልክቶ አወያይቻቸዋለሁ። በዚህ ከላይ የፕሬዚደንቱ ጉብኝት በሁለት መልክ ነው የሚታየው። አንደኛው በባይላተራል ደረጃ ከነዚህ ከሚጎበኟቸው ሀገሮች ጋር ያላቸውን ግንኙነት በማጠናከል ላይ እያተኮረ ነው እንግዲህ ከሴኔጋል ከደቡብ አፍሪካ እና ከታንዛኒያ ጋር በዚህ ደረጃ የሚዋዩት ነገር አለ ማለት ነው ሌላው እኛን በተመለከተ እንደ ኢትዮጵያ ከአሜሪካ ጋር ያለን ግንኙነት ስትራቴጂክ ነው የምንለው የዘለቀ ግንኙነት ነው ጠንካራ ግንኙነት ነው ያለን ይህ ግንኙነት ከውግንና ውጭ ነው ከአሜሪካ ከእንግሊዝ ከቻይና ከሁሉም ሀገሮች ጋር ኢትዮጵያ በጋራ ጥቅም ላይ በመከባበር ላይ ነው ከዩናይት ስቴትስም ጋር ቢሆን በዚህ መንፈስ ነው ግንኙነቱ እየተካሄደ ያለው። ያን እንድጠናከር ነው የምንፈልገው። እንደ አፍሪካ ግን አፍሪካ ከዩናይት ስቴትስ ጋር ጠንካራ ግንኙነት ማድረግ ትሻለች። ጠንካራ ግንኙነትም አላት። ከሞላ ጎደል በተቻለ መጠን ለአፍሪካ ለውጥ፣ ለአፍሪካ ተሃድሶ፣ ለአፍሪካ ህዳሴ የአሜሪካን መንግስት ከአስተዋጽኦ እንዲያደርግ እንፈልጋለን። አምባሳደር ዲና እንግዲህ የዩናይትድ ስቴትስ ከአፍሪካ ጋር ያላትን ግንኙነት አስመልክቶ ፕሬዚዳንት ባራክ ኦባማ በአሁኑ ወቅት በማድረግ ላይ በአፍሪካ በማድረግ ላይ ያሉት ጉብኝት በንግድና ኢንቨስትመንት እንዲሁም በጸጥታና ደህንነት ጉዳዮች ላይ እንደሚያተኩር ተጠብቆ ነበር። በንግግራቸውም በውይይታቸውም ይህንኑ ነው ፕሬዚዳንቱ ያጠናከሩት። ከምንም በላይ የንግድና ኢንቨስትመንት ጉዳይን ስንመለከት ዩናይትድ ስቴትስና አውሮፓ የአፍሪካ ወሳኝ የልማት አጋር እንደመሆናቸው በንግዱ ዘርፍ የተለያዩ የአውሮፓና የዩናይትድ ስቴትስ ኩባንያዎች አፍሪካ ውስጥ ገብተው ሲሰሩ አይታይም እና ያለው የገንዘብ ፍሰት አናሳ ከመሆኑ ጋር ተያይዞ እንዴት ነው በቀጣይነት ይህንን ግንኙነት በተለይ የንግድና ኢንቨስትመንት ግንኙነቱን ለማስተካከል በእናንተ የተያያዙ ስልቶች ምንድን ናቸው? በአጠቃላይ አፍሪካ በተለይም ኢትዮጵያ በአሁኑ ሰዓት ኢንቨስትመንትን በስፋት ወደ ሀገሯ የማስገባት ከፍተኛ ፍላጎት አላት። ለዚህም ፖሊሲ ቀርጻ እየተንቀሳቀሰች ነው የምትገኘው። በመሆኑም በርካታ ኢንቨስትመንት በኢትዮጵያ ውስጥ አለ። በተለይም እነዚህ በአዲስ እያደጉ ካሉት ሀገሮች እንደነ ቻይና፣ እነ ብራዚል፣ ህንድ ከመሳሰሉት አካባቢዎች ከቻይና፣ ከቱርክ በርካታ ኢንቨስትመንቶች አሉ። የአውሮፓ ኢንቨስትመንት በዚህ ደረጃ አታይም። የአሜሪካም ኢንቨስትመንት በዚህ ደረጃ አታይም። ሁልጊዜም የአሜሪካም ሆነ የአውሮፓ ተወካዮች ወይም ባለስልጣኖቻቸውም ሆነ አምባሳደሮቻቸው እዚህ በሚያነጋግሩን ሰዓት የነሱን ኢንቨስትመንት በጣም እንደምንፈልግ ኢንቨስትመንታቸው በስፋት በኢትዮጵያም በአፍሪካም እንዲስፋፋ ፍላጎት እንዳለን እንገልጽላቸዋለን። ይሄ ዞሮ ዞሮ በኛ በኩል ያለ የአፍሪካ ፍላጎት እንዳለ ሆነው በተለይም የኢትዮጵያ ፍላጎት እንዳለ ሆነው የሌላው ፍላጎት ነው እንግዲህ ወሳኙና። በአሁኑ ሰዓት ግን በዚህ ደረጃ የአውሮፓም አሜሪካም መንቀሳቀስ መፈለጉ ወይም ስሜት ማሳየቱ ተገቢ ነው እንላለን። ሁልጊዜም ጥሪ ስናደርግለት የነበረ ነገር ነው ማለት ነው። በእርግጥ ፖለቲከኞቹ እነዚህን ጥሪ ያደርጋሉ ግን ሁላችን ም እንደምናውቀው አንድ ሰው ሀብቱን ይዞ ወደ ሌላ ሀገር ለመሄድ መረጋጋት ያስፈልጋል። አፍሪካ ውስጥ እንደሚታወቀው የፖለቲካ መረጋጋት፣ የሙስና ችግር፣ የአሰራር ቅልጥፍና፣ ግልጽነት አለመኖር፣ የቴክኖሎጂ ግንኙነቶች፣ እነዚህ ችግር ስለሚፈጥሩ በእስያና እንዲሁም በደቡብ አሜሪካ ገንዘባቸውን ማውጣት ይቀላቸዋል፣ ለበርካታ ኩባንያዎች። በእናንተ በኩል ቤት ከመጥረግ ሁኔታውን ከማስተካከል አንጻር ምን አይነት ስልቶች በተግባር ቀይሳቸዋል። በተለይ ኢትዮጵያን ስንመለከት የፋይናንስ ዘርፉ በመንግስት ቁጥጥር ስር መሆኑ፣ የቴሌኮም ዘርፉ በመንግስት ቁጥጥር ስር መሆኑ በዓለም የንግድ ድርጅት ደብሊዩ ቲ ኦ ድርድርም ውስጥ የሚነሱ ነጥቦች ናቸው። እና እንደው ቤትን ከማጽዳት አንጻር ምንድን ነው ፖሊሲው፣ ወል ምንድን ነው በዚህ በኩል ያለው ፍላጎት? በፖሊሲ ደረጃ የአሜሪካንም ሆነ የማንኛውንም ኢንቨስትመንት የመሳብ ፍላጎታችን ግልጽ ነው። በፖሊሲ ደረጃ ማለት ነው። ሁሉንም እንድመጡ ነው የምንፈልገው ያለምንም የተለየ ሽታ ማለት ነው። እኛ አሜሪካ፣ ከአውሮፓ፣ የምስራቅ ኤዥያ ወይም ላቲን አሜሪካ ሁሉንም ኢንቨስትመንት እንፈልጋለን። ለዚህም የሚመች ነገር ለመፍጠር በሀገር ደረጃ ከፍተኛ ጥረቶች እየተደረጉ ናቸው። አስተዳደራዊ ጥረቶች አሉ፣ ተቋማዊ ጥረቶች አሉ፣ ህጋዊ ለውጦችና ጥረቶች አሉ። ችግሮች የሉም አይባልም። በዚህ ከል ችግሮች የትም አካባቢ ከችግር ነጻ የሆነ ህብረተሰብ ሊኖር አይችልም። በእኛም ደረጃ ችግር ሊኖር ይችላል ብረ ውጣ ውረድ የማስከተል ችግር፣ እነዚህ ነገሮች ሊኖሩ ይችላሉ። እንደ ፖሊሲ ግን ኢንቨስትመንትን የማበረታታት ኢንቨስትመንትን በሀገር ውስጥ የሚሰራ የማድረጉ አቅጣጫ በደንብ የምንከተለው ነገር ነው። ያው ማለት ነው። ለነገሩ ከኤዥያ የሚመጡ ሰዎች፣ ከላቲን አሜሪካ የሚመጡ ሰዎች፣ እንደ ቱርክ የመሳሰሉትም ከአውሮፓ የሚመጡ ሰዎች አይነት ውሮች አይደሉም ኢንቨስትመንታቸውን ዝም ብሎ እማ፣ አሁን ነገር ውስጥ እየወረወር ነው ብሎ መገመት በጣም ያስቸግራል። አመቺ ሁኔታ መኖሩን ከግምት በማስገባት ትርፋማ መሆኑን ከግምት በማስገባት አጠቃላይ አፍሪካ በአሁኑ ሰዓት የኢንቨስትመንት መዳረሻ እየሆነች መታለች። ትርፋማም እየሆነች መታለች። ይህንን ቀደም ብሎ የገቡት የእነዚህ የሩቅ ምስራቅ ኤዥያ ሀገሮች በደንብ አጣጥመውት ስራ እየሰሩ ነው ያሉት። ልክ ነው በእርግጥ ስለ አፍሪካ እነሱን ይበርቱ ማለት ነው። የተቀሩትን አውሮፓዎቹን ደግሞ ኑኖ እያልናቸው ያለ ነው ነገር ግን የምናስተናግዳቸው በአቅማችን ነው። ከአቅማችን በላይ ልናስተናግዳቸው አንችልም። ነገር ግን አቅማችን ብቁ ነው፣ የተዋጣለት ነው እያልን ያለ ነው። እየተማማርን እንቀይራለን ነው። ቅድም ያልካቸውን ሰክተሮች በተመለከተ ግልጽ የሆነ ፖሊሲ አለን። ለምሳሌ የፋይናንስ ሰክተሩንና የቴሌኮም ሰክተር የመሳሰሉትን ግል እሱ ወደ ግል ወደ ምናም ካላዞራቸው አልመጣም የሚለው ነገር እሱ አይሰራም ብለን ነግረናቸዋል። በዚህ እኛ በዘለቄታው የግል ሀብቱ ቁልፍ ነው በኢትዮጵያ ኢኮኖሚ ውስጥ ሊኖር የሚጫወተው ሚና ብለን ወስደናል። ነገር ግን አሁን ባለው ተጨባጭ ሁኔታ የእነሱን አሰራር የእነሱን ውጣውረድ ውስጥ ኢንተርቴን ማድረግ አንችልም። አሁን ለጊዜው ፋይናንስ ሴክተሩን፣ የቴሌኮም ሴክተሩን በዚህ ባለው ሁኔታ እናቆየዋለን። ይሄ ማለት ግን ግን ለዘለቄታ አይደለም በሚል አቋም ይሄን ግልጽ ነው እኮ ነግረናቸው ለውረድ። ስለዚህ የቴሌኮም ሴክተር ካልተወረሰ ባንክ ካልተወረሰ አንመጣም የሚሉ ከሆነ ምርጫው የነሱ ነው የሚሆነው። እኛ በዚህ የኢንቨስትመንት ችግር አይደለም አሁን እዚህ ያለው ኢንቨስትመንትን የማስተናገድ ችግር ነው ያለው፣ ለማለት ነው። ያው እሱማ የአቅም ግንባታም ጎን ለጎን ተያይዞ የሚሄድ ነው። ምክንያቱም ዋናው ነገር የአፍሪካ ገበያዎች ተወዳዳሪነታቸው እንዲጨምር ነው። በገበያ ንግድ የምናወራ ከሆነ ደግሞ በግድ ከአውሮፓና ከዩናይትድ ስቴትስ ወይም ከቻይና ጋር ብቻ መሆን የለበትም። ከጎረቤት ሀገሮች ጋር ያለ ንግድ አፍሪካ ውስጥ በተለይ አስር ከመቶ ነው ከጎረቤቶቻቸው ጋር የአፍሪካ ሀገሮች የሚገበያዩት። ስለዚህ የታሪፍም የታሪፍም ያልሆኑ በርካታ የንግድ እክሎች አሉ፣ ማነቆዎች አሉ። እነሱን ከማስተካከል አንጻር ሁሉን ወጥ የሆነ የአሰራር ማስተካከያና ማሻሻያ እርምጃዎች በፊትም ሲወሰዱ ቆይተዋል። ወደፊትም መወሰድ እንዳለባቸው ነው የሚመክሩት ባለሙያዎች። ለማንኛውም ውይይታችንን እዚሁ እናጠቃልላለን። አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ያው ቅዳሜ ነው የደወልኩት በስራ ሰዓት ባለመደወሌ ይቅርታ እየጠየቅኩ አመሰግናለሁ። ለትብብሮት ኖ፣ አመሰግናለሁ። ጥሩ ደንበኛ ነህ። እሺ፣ እግዚአብሔር ይስጥልኝ። መልካም